አቶ ድሪባ ኩማ የአዲስ አበባ ከተማ ሰላሳኛው ከንቲባ ሆነው ተመርጠዋል። የፓርላማ መቀመጫቸውን ለቀው ለአዲስ አበባ ምክር ቤት የተወዳደሩት የቀድሞዋ ቀዳማዊ እመቤት ወይዘሮ አዜብ መስፍን ምክትል ከንቲባ እንደሚሆኑ በአንዳንድ ጋዜጦች የተጻፈው ግን እውን አልሆነም። እስክንድር ፍሬው ከአዲስ አበባ ተከታዩ ልኳል። የአዲስ አበባ ከተማ አስተዳደር ከንቲባ ሆኜ ስራዬን ስጀምር በቅንነት በታታሪነት እንዲሁም ሕግንና አሰራርን መሰረት በማድረግ ስራዬን እንደምፈጽም ስራዬን እንደምፈጽም ቃል በቅርቡ በተካሄደው የአዲስ አበባ ምርጫ የከተማዋ ምክር ቤት ያሉትን 138 መቀመጫዎች በሙሉ ያሸነፈው ገዢው ፓርቲ ኢህአዴግ የከንቲባነት ምርጫውን ዛሬ ይፋ አድርጓል። ፓርቲውን ወክለው ያሸነፉት 138 ተመራጮች ያደረጉት ስብሰባ የፌዴራሉ መንግስት የትራንስፖርት ሚኒስትር የነበሩትን አቶ ድሪባ ኩማን ከንቲባ፣ አቶ አባተ ስጦታውን ምክትል ከንቲባ፣ ዶክተር ታቦር ገብረ መድህንን ደግሞ አፈ ጉባኤ አድርጎ መርጠዋል። አዲሱ ከንቲባ ድሪባ ኩማ ኃላፊነታቸውን በአዲሱ ስልጣናቸው የጠቅላይ ሚኒስትሩ የፖሊሲ ጥናትና ምርምር አማካሪ ሚኒስትር ከሆኑት የቀድሞ ከንቲባ ኩማ ደመቅሳ ላይ ተረክበዋል። ከንቲባ ድሪባ ኩማ በዚህ ወቅት ባደረጉት ንግግር በእርሳቸው የሚመራው አዲስ አስተዳደር በልዩ ልዩ ዘርፎች ባለፈው አስተዳደር የተጀመሩ ስራዎችን እንደሚያስቀጥል ምሳሌዎችን በመጥቀስ አብራር ተዋል አስተዳደሩ በተለይ የኅብረተሰቡን ማህበራዊ ችግሮች ለመፍታት ልዩ ትኩረት ሰጥቶ ሲንቀሳቀስባቸው ከነበሩ ሴክተሮች መካከል በከተማችን የሚታየውን ከፍተኛ የመኖሪያ ቤት እጥረት ለማቃለል በየዓመቱ ከፍተኛ በጀት በመመደብ በጀቱም በአግባቡ ስራ ላይ እንዲውል በመከታተል እና በመቆጣጠር በአምስት ዓመት ውስጥ በርካታ የጋራ መኖሪያ ቤቶችን የገነባ ሲሆን ከተገነቡት ቤቶች ውስጥም ወደ አንድ መቶ አስር ሺህ የሚሆኑት ለተጠቃሚዎች ሲተላለፉ፣ ሰባ ሺህ የጋራ መኖሪያ ቤቶች በግንባታ ላይ ይገኛሉ። በዚህም ከአራት መቶ ሺህ በላይ ለሚሆኑት የከተማ ነዋሪዎች የስራ እድል ፈጥሯል። አዲሱ የከተማ አስተዳደርም ለዚህ ዘርፍ ተገቢውን ትኩረት በመስጠት ነባር ፕሮጀክቶችን የማጠናቀቅ አዳዲስ ግንባታዎችንም የማከናወን ስራ በመስራት በከተማችን የሚታየውን የመኖሪያ ቤት እጥረት ለመፍታት ተግቶ ይሰራል። በከተማዋ በመካሄድ ላይ ያሉ የመንገድ ፕሮጀክቶችም በአዲሱ አስተዳደር ትኩረት እንደሚሰጣቸው ከንቲባ ድሪባ ኩማ አስታውቀዋል። የተለያዩ ቢሮዎችን በኃላፊነት የሚመሩ የከተማዋ ካቢኔ አባላትም በአዲሱ ከንቲባ ቀርበው ሹመታቸው በምክር ቤቱ ጸድቋል። ሁሉም ማለት ይቻላል በአቶ ኩማ ደመቅሳ ካቢኔ ውስጥ የነበሩና በያዙት ኃላፊነት እንዲቀጥሉ የተደረጉ ናቸው። ይህ ደግሞ ለአዲሱ አስተዳደር ጥንካሬ እንደሚሰጥ በድጋሚ የተመረጡት የከተማዋ ምክር ቤት አፈጉባኤ ዶክተር ታቦር ገብረ መድህን ለቪኦኤ ገልጸዋል። አብዛኛዎቹ የካቢኔ አባላት ከዚህ በፊት በነበሩበት ኃላፊነት የቀጠሉት ከተወሰኑ ለውጦች በስተቀር እነዚህ የካቢኔ አባላት ደግሞ እስካሁን በነበረው በአምስት ዓመት ውስጥ በየተሰማሩበት መስክ ጠንካራ እንቅስቃሴ ያሳዩና በተግባር የተፈተኑ ናቸው። ስለዚህ የነሱ መቀጠል አንደኛ በጥንካሬያቸው እንዲቀጥሉ ያደርጋል፣ ሁለተኛ የተጀመረውን ልማት ለማስቀጠል ሰፊ እድል ይሰጣቸዋል። ስለዚህ በዚህ መሰረት ለቀጣዩ የምክር ቤቱ ዘመን የተሻለ ስራ ለመስራት ያግዛል ብዬ አስባለሁ። የአሁኑ የአዲስ አበባ አስተዳደር አዳዲስ የኃላፊነት ቦታዎችን ይፋ እንደሚያደርግ እና በዚህ መሰረት በሚኒስትር ማዕረግ ሶስት ምክትል ከንቲባዎች እንደሚሾሙ በአንዳንድ ጋዜጦች ተዘግቦ ነበር። ዛሬ የታየው ግን አሰራሮች በነበሩበት ሲቀጥሉ ነው። ይህንኑ የጠየኳቸው አፈጉባኤው ዶክተር ታቦር ገብረ መድን በጋዜጣ የወጡት ግምቶች እንደሆኑ ተናግረዋል። እንግዲህ እኛም እንደናንተው ከጋዜጦቹ ነው ስናነብ የነበረው። በእኛ በኩል የተሰጠው ኦፊሻል መግለጫም የለም። በጋዜጦቹ ላይ ሲወጡ የነበሩት ነገሮች ግምቶች ብቻ ነበሩ። የዘንድሮው የአዲስ አበባ ምክር ቤት ምርጫ ገዢው ፓርቲ ኢህአዴግ ከፍተኛ ባለስልጣናቱን እና ታዋቂ ፖለቲከኞችን ጭምር ለዕጩነት ያቀረበበት ነው። የግብርና ሚኒስትር ተፈራ ደርበው፣ የትራንስፖርት ሚኒስትር ድሪባ ኩማ፣ የመከላከያ ሚኒስትር ሲራጅ ፈጌሳ፣ የከተማ ልማትና ኮንስትራክሽን ሚኒስትር መኩሪያ ኃይሌና የፌዴራል ፖሊስ ኮሚሽን ዳይሬክተር ጀነራል ወርቅነህ ገበየሁ ይጠቀሳሉ። የቀድሞዋ ቀዳማዊት እመቤት አዜብ መስፍንም ለዚሁ ምክር ቤት ተወዳድረው አሸንፈዋል። ባለስልጣናቱና ወይዘሮ አዜብ ለአዲስ አበባ ምክር ቤት የተወዳደሩት ደግሞ በፌዴራሉ ፓርላማ የነበራቸውን መቀመጫ በመልቀቅ ነው። ባለስልጣናቱ ከፌዴራሉ ፓርላማ ወደ አዲስ አበባ ምክር ቤት ቢመጡም መንግስታዊ ኃላፊነታቸውን ይዘው ቀጥለዋል ወይም ወደ ተመሳሳይ ኃላፊነት ተሸጋግረዋል። ወይዘሮ አዜብ መስፍን ግን ከአዲስ አበባ ምክር ቤት አባልነታቸው ውጪ ምንም አይነት ኃላፊነት አልያዙም። በሚኒስትር ማዕረግ ምክትል ከንቲባ ሆነው እንደሚሾሙ በጋዜጦች የተጠቀሰውም እስካሁን ተግባራዊ ሲሆን አልታየም። በአዲስ አበባ ምክር ቤት አባልነታቸውም ቢሆን በዛሬው ስብሰባ ላይ አልተገኙም። የፌዴራሉን ፓርላማ ለቀው ለአዲስ ምክር ቤት የተወዳደሩት ያለ ምክንያት አይደለም፣ የሚሉ ወገኖች ግን የገዢው ፓርቲ ሀሳብ ምን እንደሆነ ግልጽ እንዳልሆነ ይናገራሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ